ባለፈው ሳምንት መጨረሻ ያረፉት የኢፌዴሪ የመጀመሪያው ፕሬዚደንት የዶክተር ነጋሶ ጊዳዳ አስከሬን ዛሬ በመንግስታዊ ክብር አርፏል። እስክንድር ፍሬው ስነ ስርዓቱን ተከታትሏል። አጭር ዘገባ ይዟል። ቀቤ የሚያውቋቸው ለደቂቃዎች ብቻ ያገኟቸው ሁሉ ተመሳሳይ ነገር የሚናገሩላቸው ትህትናቸውን ሰው አክባሪነታቸውን የሚመሰክሩላቸው አባት ዛሬ ተሸኙ ከ1987 ጀምሮ ወደ ሰባት ዓመታት ለሚጠጋ ጊዜ በፕሬዝዳንትነት ያገለገሉት ነጋሶ ያንን ኃላፊነት የለቀቁት ከዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ጋር በተፈጠረ የሐሳብ ልዩነት ነበር በዛሬው የቀብር ስነ ስርዓት ላይ እንደተነበበው ታዲያ የተለየ ሐሳብ ማራመዳቸውን ከስልጣን መልቀቃቸውን ተከትሎ ብዙ ጫና ደርሶባቸዋል በሚያፈስ ቤት ኖረዋል በሕዝብ ማመላለሻ ታክሲ፣ አልፎም በእግር ለመሄድ ተገደዋል። ዛሬ በቀብር ስነ ስርዓቱ ላይ የተገኙ አንዳንድ ተናጋሪዎች በነጋሶ ላይ የደረሰው በደል ከለውጡ በፊት በኢትዮጵያ የነበረውን ሁኔታ ያሳያል ብለዋል። በደሉን የፈጸሙት እነዚያ መሪዎች በሕይወት እያሉ ነጋሶ እንደዚህ በክብር መሸኘታቸው ግን መጽናኛ እንደሆናቸው ተናግረዋል። ዶክተር ነጋሶን ከወጣትነት እድሜ ጀምሮ የሚያውቋቸው የቀድሞ የአንድነት ፓርቲ ዋና ጸሐፊ አቶ አስራት ጣሴ ከነዚህ አንዱ ናቸው። ጨካኝና አምባገነን መሪዎቻችን ዶክተር ነጋሶን በምርህ በሀሳብ ከተለያቸው በኋላ እንዳጉላሉትና እንደጎዱት ሁሉ ሞቱንም ርካሽ የማይረባና እርባነቢስ ሊያደርጉ የነበራቸው ተስፋ ከሽፈዋል። ዛሬ እነሱ በሕይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባ። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በበኩላቸው ነጋሶ ምሳሌ የሚሆን ሕይወት ኖረው ማለፋቸውን ተናግረዋል። የግል ጥቅም ሀብት ለእርሳቸው ምንም እንዳልነበረ በኑሯቸው አሳይተዋል። ቀደም ሲል በመዝሙሩ እንደሰማ ነው የዓለም ሀብቶች ዛሬ ታይተው ነገ ይጠፋሉን ጠንቅቀው ያወቁ ትልቅ ሰው ነበሩ። በዛሬው የቀብር ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናትና ቤተሰቦቻቸው ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ